ስፖርት ጤና እንደምሰምታችኋል፣ በሳምንቱ መጨረሻ በተደረጉ የአትሌቲክስ ውድድሮች ከአውሮፓ እስከ አሜሪካ የዲባባን ልጆች የደረሰባቸው የለም። በእንግሊዝ ማንቸስተር ታላቁ ሩጫ ጥሩነሽ ዲባባ ስታሸንፍ፣ በአሜሪካው ዩጁን የዳይመንድ ሊግ ማስዋቢያ 5000 ሜትር ርቀት ገንዘቤ ዲባባ አሸንፋለች። የሰሜን ለንደኑ ቡድን አርሰናል የፕሪሚየር ሊጉን ሻምፒዮን ቼልሲን ሁለት ለአንድ በምርታት ለ13 ጊዜ የእንግሊዝ ማህበረሰብ ዋንጫን አንስቷል። ፈረንሳዊ አሰልጣኝ አርሰን ቬንገር የእንግሊዝ የማህበረሰብን ዋንጫ ለሰባት ጊዜ የራሳቸው ያደረጉ ብቸኛ አሰልጣኝ ናቸው። በጀርመን ቡንድስሊጋ ቀጣይ የጨዋታ ዘመን ለመሰንበት በሚደረገው የወራጅ ቡድን ትንቅንቅ ሁለቱ የሳክሴን ከተማ ተቀናቃኞች ቮልፍስበርግና ብራውን ሽቫይገር ያደረጉትን ለአስጨራሽ የመጀመሪያ የደርሶ መልስ ጨዋታ በቮልፍስበርግ 1 ለ0 አሸናፊነት ተጠናቋል። የመልሱ ጨዋታ ዛሬ ምሽት ይካሄዳል። በፎርሙላ 1 የመኪና ውድድር አስደንጋጭ ግጭት ተከስቶበት በነበረው ኢንዲያና 500 ውድድር ያሸንፋል ተብሎ የተጠበቀው ፈርናንዶ አሎንሶ በሚወዳደርበት ሆንዳይ ሞተር ብልሽት ከውድድር ውጭ ሲሆን፣ በፈረንሳይ ኦፕን የሜዳ ቴኒስ የሳምንቱ መጨረሻ ጨዋታ ትልቁ ክስተት የነበረው የዓለም ሻምፒዮኗ አንጀሊክ ከርቨር በማካሮቫ ሁለት ለ ዜሮ ተረታ ከውድድር ውጭ መሆኗ ነው። የሚሉትንና ሌሎችንም ጨምረን በዛሬው የሳምንታዊ የስፖርት ዝግጅት ይዘን ቀርበናል። አብራችሁን ቆዩ። በሳምንቱ መጨረሻ በተለያዩ ሀገሮች የተደረጉት የጎዳናና የመሮጫ ሜዳ አትሌቲክስ ውድድሮች ማራኪና አዝናኝ ሆኖ አልፈዋል። በአሜሪካ ዩጂን በተደረገው የዳይመንድ ሊግ ውድድር የአራት ጊዜ የወርቅ ሜዳሊያ ባለቤት ሞ ፋራህ የአመቱን ፈጣን ሰዓት በማስመዝገብ ሲያሸንፍ ውድድሩን ለጨረሰበት ፈጣን ሰዓቱና ለውድድሩ ልባ አንጠልጣይ መሆን ምክንያቱ 29 ተወዳዳሪዎች የተሰለፉበት የወንዶች አምስት ሺህ ሜትር ውድድር የ34 አመቱ የአራት ጊዜ የኦሎምፒክ አሸናፊ ሞፋራ 13 ደቂቃ 0070 ሰከንድ በመግባት ፈጣን ሰዓት ጨርሷል። በሐምሌ ወር መጨረሻ 20 አመቱን የሚያከብረው የ19 አመቱ ወጣት ኢትዮጵያዊ አትሌት ዮሚፍ ቀጀላ 13 ደቂቃ 01 ሰከንድ ከ21 በመግባት በርቀቱ ተስፋ የሚጣልበት አትሌት መሆኑን አሳይቷል። ኬንያዊ አትሌት ጉሞሮ ሶስተኛ ሆኗል። ሞፋራህ ለጋዜጠኞች በጣም ጥሩ ነው፣ እዚህ ማሸነፌ ለእኔ ይህ የመሮጫ ስታዲየም የተለየ ነው። ስለ እኔ ብዙ ሰዎች ያውራሉ። ውድድሩን በተመለከተ ሞፋራህ ጠንካራ ውድድር አላደረገ ምናምን ይላሉ። እኔ ግን ማውራት አልወድም፣ ሩጬ እንዲናገር ነው የምፈልገው። ስራ ምስክር ነው። የዛሬ ውድድር እውነታውን ያሳያል። ሁሉም በዚህ ውድድር የተካፈለው ጠንካራ አትሌት ብቻ ነው። በውድድሩ ልምዴን ተጠቅሜ ማሸነፌ ታላቅ ነው። ይህ በአሜሪካ የማደርገው የመጨረሻ ስታዲየም ውድድር ነው ሲል ለጋዜጠኞች ተናግሯል። በ800 በ8ት ሜትር ርቀት የደቡብ አፍሪካዋ በርቀቱ የ2009 ና የ2011 የዓለም ሻምፒዮን ካስተር ሰማንያ ሰባት ነጥብ 78 ቀዳሚ ስትሆን የሪኦሎምፒክ ነሐስ ሜዳሊያ ማርጋሪት ወምቢያ ከኬንያ 1 ደቂቃ 57 ነጥብ 88 ሁለተኛውን የዓለም ፈጣን ሰዓት አስመዝግባለች። የኦሎምፒክ የብር ሜዳሊያ ባለቤት ብሩንዲያ ፍራንሲስ ሊዮን ሳባ ሶስተኛ ሆናለች። ኢትዮጵያዊቷ ሀብታ ማለሙ አራተኛ ሆና ውድድሯን ጨርሳለች። አርብ ዳይመንድ ሊግን ለማስዋብ በተደረገ የሴቶች አምስት ሺህ ሜትር ርቀት አስራ ስድስት የርቀቱ ባለሙያ አትሌቶች የተካፈሉበት ውድድር በመጨረሻ ብቻዋን የነቀሰችበት ገንዘቤ ዲባባ ነበረች። የዓለም የ ሺ አምስት መቶ ሻምፒዮንስና ክብረው ሰን ባለቤት ያለምንም ችግር አሸንፋለች። አስራ አራት ደቂቃ ሀያ አምስት ነጥብ ሁለት ሁለት ሰከንድ ገንዘቤ ያሰበችውን የርቀቱን ፈጣን ሰዓት ባታስመዘግብም ማሸነፍ ብቻ ሳይሆን ሩጫ እንዲህ ይሮጣል ስትል ጥንካሬዋን ያሳየችበት ይህ ውድድር ከአስር ሳምንት በኋላ በለንደን የሚደረገውን የዓለም ሻምፒዮና በናፍቆት እንዲጠበቅ ምክንያት ሆናለች። ኬንያ ኢታሊና ሪንጁ 14.3680 ሲፋን ሐሰን ኔዘርላንድ 14.4124 ሶስተኛ ሆና ጨርሳለች። በካናዳ ትላንት በተደረገ የጎዳና ላይ ረጅም ርቀት ውድድር ከአንድ እስከ ሶስተኛ ኢትዮጵያውያን አትሌቶች አሸንፈዋል። የ28 ዓመቷ ጉትኒ ኢማን ሁለት ሰዓት ከ30 ደቂቃ ከ18 በመግባት አንደኛ ስትሆን ህይወት ገብረ ስላሴ ሁለት ሰዓት ከ30 ደቂቃ ከ53 ሰከንድ፣ አበራሽ ፈይሳ ሁለት ሰዓት ከ31 ደቂቃ ከ27 ሰከንድ ሶስተኛ በመሆን ውድድራቸውን ጨርሰዋል። በ10 ኪሎ ሜትር የሴቶች ውድድር የ26 2 ዓመቷ ነጻነት ጉደታ፣ በወንዶች ደግሞ ሉል ገብረስላሴ አሸንፈዋል። በእንግሊዝ ማንቸስተር በተደረገው የጎዳና ላይ ውድድር በሴቶች የሶስት ጊዜ የኦሎምፒክ ሻምፒዮን ጥሩነሽ ዲባባ 31 ደቂቃ ከ3 ሰከንድ በመግባት አሸንፋለች። ፈረንሳይቷ ክሪስታል ዱናይ 33 ደቂቃ ከ8 ሰከንድ ሁለተኛ ስትሆን የታላቋ ብሪታንያ ተወዳዳሪ ካትሪን ዋቶን ሶስተኛ ሆናለች። በወንዶች ተመሳሳይ ውድድር አሜሪካዊ ሪትናሃም በርናርድ ላጋትን ቀድሞ በመግባት አሸናፊ ሆኗል። የደቡብ አፍሪካው ስቲቨን ሞኳካ 28 ደቂቃ ከ22 ሰከንድ በመግባት ሶስተኛ ሆኗል። በየውድድሮቹ መጀመሪያ ሰኞ ዕለት በከተማዋ በአሸባሪ ጥቃት ሕይወታቸው ላለፉት 22 ሰዎች የመታሰቢያ አንድ ደቂቃ ጸሎት ተደርጓል። እግር ኳስ አርሰናል በእንግሊዝ የማህበረሰብ ዋንጫ የፍጻሜ ጨዋታ የፕሪሚየር ሊጉን ሻምፒዮን ቸልሲን ሁለት ለአንድ በመርታት ለ13ኛ ጊዜ የዋንጫ ባለቤት ሆኗል። በተለምዶ ጨዋታው ከመጀመሩ በፊት ተጫዋቾች የሚያደርጉትን የእጅ መጨባበጥ ሰላምታ ትላንት አሰልጣኝ አንቶኒዮ ኮንቴ ነበር የመሩት። የዛሬ ሳምንት ሰኞ በአጥፍቶ ጠፊ አሸባሪ በፈነዳ ቦምብ ህይወታቸው ላለፉት ሰዎች የአንድ ደቂቃ ጸሎት በማድረግ ሁለቱ ቡድኖች በዊምብልደን ስታዲየም ዘጠና ሺ ተመልካች በተገኘበት ያደረጉት ጨዋታ ገና አምስት ደቂቃ ሳይሞላ አሌክስ ሳንቼስ አርሰናል መሪ አደረገ። ሻምፒዮኖቹ ቸልሲዎች በ68ኛው ደቂቃ ሞሴስ በሁለት ቢጫ ካርድ ከሜዳ ወጥቶ በጎዶሎ ልጅ መጫወታቸው ጎል ከማስቆጠር አላገዳቸውም። ነበር ዲያጎ ኮስታ በ78ኛው ደቂቃ ቡድናቸው አደረገ። ቸልሲዎች ጨፍረው ሳያበቁ አረን ራምዚ መድፈኞቹን ዳግመኛ መሪ ያደረገና ጨዋታው በዚህ ውጤት ተጠናቀቀ። አርሰናልም ለ13 ጊዜ ዋንጫውን የወሰደ ብቸኛ ቡድን ሆነ። የ67 ዓመቱ አዛውንት አርሰን ቪንገር የመጀመሪያው ሰባት ጊዜ የእንግሊዝ ማህበረሰብን ዋንጫ ያነሱ አሰልጣኝ ሆነዋል። ከውድድሩ በኋላ ቡድናቸው ጥንካሬ ህብረትና ማራኪ ጨዋታ በማድረግ ነው ዛሬ ያሸነፈው። በጣም ነው የምኮራው። ማንም ያላደረገውን ሰባት ጊዜ ማሸነፍ ቀላል አይደለም ሲሉ ተናግረዋል። በጀርመን ቡንድስ ሊጋ ቀጣይ የጨዋታ ዘመን ለመሰንበት በሚደረገው የወራጅ ቡድን ትንቅንቅ ሁለቱ የሳክሴን ከተማ ተቀናቃኞች ቮልፍስበርግ እና ብራውን ሽቫይገር ያደረጉትን ለአስጨራሽ የመጀመሪያ ደርሶ መልስ ጨዋታ በቮልፍስበርግ አንድ ለዜሮ አሸናፊነት ተጠናቋል። ቮልፍስበርግ 20 ዓመት የቡንደስሊጋ ቆይታው አጣብቂኝ ውስጥ ገብቷል። በቡንደስሊጋው ለመሰንበት ሐሙስ ከተቀናቃኙ ብራውን ሽቫይገር ጋር ያደረገው የመጀመሪያ ጨዋታ ማሪዮ ጎሜስ በመጀመሪያው ግማሽ የተገኘውን አወዛጋቢ ፍጹም ቅጣት ምት ከመረብ ባገናኘው ኳስ አሸንፏል። ሁለቱም ቡድኖች የተለያየ ሙከራ ቢያደርጉም ተጨማሪ ጎል የሚያስመዘግቡ ጨዋታ በቮልፍስበርግ ጠባብ አንድ ለዜሮ አሸናፊነት ተጠናቋል። የመልሱ ጨዋታ ዛሬ ምሽት ይካሄዳል። እናም ባለፈው ዓመት የሻምፒዮንስ ሊግ ተካፋይ የነበረው ቮልፍስበርግ የቡንደስ ሊጋው የመሰንበት ጥያቄው መልስ ያገኛል። የሜዳ ቴኒስ። የፈረንሳይ ኦፕን የሜዳ ቴኒስ በሳምንቱ መጨረሻ ተጀምሯል። በመጀመሪያው ዙር ዲሚትሪቭ ፓውሊቭ እና ዛባሎስ በመጀመሪያው ዙር ተጋጣሚዎቻቸውን ካሸነፉት መካከል ናቸው። በፈረንሳይ ኦፕን ታላቅ ክስተት የነበረው በሴቶች የሜዳ ቴኒስ ውድድር የዓለም ሻምፒዮኗ አንጀሊክ ከርቨር በማራኮቫ ሁለት ለዜሮ ተረታ ከውድድሩ ውጪ መሆኗ ነው። የመኪና ውድድር በሞናኮ ግራንድ ፕሪክስ የመኪና ውድድር ሴባስቲያን ቬትል ከፌራሪ አሸናፊ ሆኗል። ቬትል ይህ ድሉ ከማርሴዴስ አሽከርካሪ ሉዊስ ሀሚልተን ጋር ያለውን የሻምፒዮንስ ነጥብ ልዩነት በ25 ከፍ አድርጓል። የቀድሞ የፎርሙላ ዋን አሽከርካሪ ኪም ሪካርደን ምርጥ አጨራረስ አሳይቶ ሁለተኛ ሲሆን፣ ሪካርዶ ከሬድ ቡል ሶስተኛ ሆኖ ውድድሩን ጨርሷል። አስደንጋጭ ግጭት ተከስቶበት በነበረው ኢንዲያና 500 ውድድር ያሸንፋል ተብሎ የተጠበቀው ፈርናንዶ አሎንሶ በሚወዳደርበት ሆንዳይ ሞተር ብልሽት ምክንያት ሳይሳካለን أرتال يثجوا على الشياج ማንቸስተር ሲቲ የሞናኮውን አማካይ አጥቂ ተጫዋች በርናንዶ ሲልቫን በ43 ሚሊዮን እንግሊዝ ፓውንድ ማስፈረሙን አስታውቋል። የ22 ዓመቱ የፈረንሳይ ሻምፒዮን ከማንቸስተር ሲቲ ጋር የተጫወተበትን ጨምሮ ይህ ዓመት ለሞናኮ 58 ጊዜ ተጫውቷል፣ 11 ጎሎችን ከመረብ አሳርፏል። ለ12 ኳሶች ከመረብ መዋሃድ አይነተኛ አገዛ አድርጓል። ከ31 ቀናት በኋላ የተጫዋቾች ዝውውር መስኮት ሲጀመር ሲቲን ይቀላቀላል። በተመሳሳይ የአሰልጣኝ ጋርዲዮላ አይን ካረፈበት ሰንበት በት ያለው ብራዚላዊ ግብ ጠባቂ ኢድሪስ ሞራስ ከፖርቹጋሉ ቤንፊካ በዓለም አዲስ የግብ ጠባቂዎች ዋጋ 33 ሚሊዮን እንግሊዝ ፓውንድ ወይም 38 ሚሊዮን ኢሮ ለማስፈረም መጨረሻቸውን ሲቲዎች አስታውቀዋል። ለሳምንቱ ያዘጋጀን የስፖርት ዘገባ ይሄው ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ሳምንት